የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል እንደምናመሻችሁ የዛሬ አርብ ጥር 10 2011 ዓ ም ምሽት ዝግጅት ይዤ አብሬያችሁ የማመሻው ጽዮን ግርማ ነኝ የኢህአዴግ ስራ አስፈጻሚ ኮሚቴ መደበኛ ስብሰባውን አጠናቋል ዘገባ ይኖረናል በሌላ በኩል የሶማሌ ክልል ሲቲዞን አራት ነዋሪዎች መገደላቸውና ሁለት ሰዎች ታፍነው መወሰዳቸውን ገለጸ። እዛ የእኛ ወረዳ ገብለው ወረዳ ገብቶ እንትን ልዩ ፖሊስ ምንድን ነው የአፋር ልዩ ፖሊስ፣ እዛ ነው የተገደሉት እነዚህ ሰዎችም፣ ከዛ ነው የተወሰደው። የእኛ ክልል ውስጥ ነሱ፣ ቀድሞ ወደዛ የተወሰደ ስፋልት አካባቢ ያለው አይደለም። ዘገባውን ይዘን እንመለሳለን። በሌላ በኩል አባገዳ ጂሎ የሰላም ሳምንት ጥሪ ከታወጀ ወዲህ የአካባቢው ሰላም በመሻሻሉ በትጥቅ ትግል ላይ የነበሩ ታጣቂዎችም በሰላማዊ ሁኔታ ወደ መነጋገር ሂደት እየመጡ መሆናቸውን ገልጸዋል። የሁሉንም ዝርዝር ዘገባዎች ይዘናል። ሌሎች ዘገባዎችም ይኖሩናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠርላሉ አለም አቀፍ ዜናዎች። በድጋሚ ተመልሼ መጥቻለሁ። የዓለም አቀፍ የወንጀል ፍርድ ቤት ይግባኝ ሰሚ ችሎት አቃቢያን ሕግ በቀድሞ የአይቨሪ ኮስት ፕሬዚዳንት ሎረን ባግቦ ነጻ መሆን ያቀረቡትን ይግባኝ መቀበሉ ተገለጸ። በዚሁ መሰረት በሰብአዊ ፍጥሯን ላይ ፈጸሙ ከተባለ ወንጀል የፍርድ ቤቱ ዳኞች ነጻ ያሏቸው የቀድሞ የአይቨሪ ኮስት ፕሬዚዳንት ባግቦ እንደገና በቁጥጥር ስር እንዲውሉ መወሰኑ ታውቋል። ሶስቱ የዓለም አቀፉ የወንጀል ፍርድ ቤት ዳኞች ፕሬዚዳንት ባግቦን ጨምሮ ረዳታቸው የነበሩት ቻርልስ ፕሌ ጎዴም እንደ አውሮፓውያን አቆጣጠር በ2010 ዓ ም በነበረው ፕሬዚዳንታዊ ምርጫ ወቅት በሰብአዊ ፍጡራን ላይ ፈጽመዋል ከተባሉት ወንጀሎች ነጻ ብለው ስለነበር ይግባኙ የተጠየቀው ትላንት ሐሙስ ኮሎምቢያ ውስጥ ፈንጂ ከጫነ መኪና ላይ የተተኮሰ አጥፍቶ ጠፊ፣ እስካሁን በደረሰ መረጃ መሰረት 21 ሰዎች መሞታቸውንና 68 መቁሰላቸው ተሰማ። የኮሎምቢያ ፕሬዚዳንት ኢቫን ዱቄ በምዕራብ ኮሎምቢያ ውስጥ በሚደረገው ስብሰባ ሊካፈሉ የነበራቸውን ዕቅድ ሰርዘው፣ አደጋው ወደ ደረሰበት ቦታ አካባቢ ሲከንፉ ተመልሰዋል ተብሏል። ፕሬዚዳንቱ ይህ ጥቃት በህጻናት፣ በደህንነት ሀይሎች ና በፖሊሶች ላይ ብቻ ያነጣጠረ ሳይሆን በጠቅላላ በማህበረሰባችን ላይ የተፈጸመ ነው ብለው ይህን አይነቱን አሳዛኝ ጥቃት የፈጸሙ ሀይሎች ተገቢና ተመጣጣኝ ዋጋቸውን ያገኛሉ ሲሉም ገልጸዋል። የኮሎምቢያ አቃቢያን ህግ የመኪናዋን አሽከርካሪ ማንነት ይፋ ቢያደርጉም ለጥቃቱ ኃላፊነት የወሰደ ወገን ግን አልተሰማም። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ሞስኮ ውስጥ የትራምፕን ህንጻ ለማቆም ስለነበራቸው እቅድ በጠበቃቸው ለምክር ቤት የሐሰት ቃል እንዲሰጡ አድርጓቸዋል መባሉ ተዘገበ። ስለ ፕሬዝዳንቱና ስለ ቀድሞ ጠበቃቸው ማይክል ኮኸን የተነገረውን ዘገባ ይፋ ያወጡት ሁለት በስም ያልተጠቀሱ የህግ አስከባሪ ምንጮች መሆናቸው ታውቋል። ምንጮቹ እንዳስታወቁት ትራምፕ ከሩሲያ ጋር ስላደረጉት ስምምነት ከኮኸን ለምክር ቤት የሐሰት ቃል እንዲናገሩ የጠየቋቸው መሆኑን ኮኸን ለልዩ ካውንስሉ ሮበርት ሙለር ገልጸዋል። እነዚህ በስም ያልተጠቀሱ ምንጮች በተጨማሪ ጉዳዩን በመመርመሩ ሂደት መሳተፋቸውም ይታወቃል። የዩናይትድ ስቴትስ ወታደሮቿን ከሶሪያ ለማስወጣት ውሳኔዋ ከፍተኛ የስትራቴጂክ ወታደራዊ ጠቀሜታን ያሳጣታል ሲሉ ተንታኞች ተናገሩ። ችግሩ እንደሚመስለኝ እኛ ተሳተፍንም አልተሳተፍንም የሚያመጣው ልዩነት አለመኖሩን ነው ሲሉ በጆርጅ ሜሰን ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር ማርክ ካቲዝ ተናግረዋል። ፕሬዚዳንት ዶናልድ ትራምፕ ባለፈው ታህሳስ ወር በአሁኑ ወቅት ሶሪያ የሚገኙ ሁለት ሺህ የዩናይትድ ስቴትስ ወታደሮች እንደሚወጡ ይፋ ባደረጉበት ወቅት ሸሪክ ሀገሮች በሙሉ እንደ አዲስ ጉዳዩን እንዲያደርቁት ማድረጋቸው አይዘነጋም። ትራምፕ ይህንን ድንገተኛና ያልተጠበቀ ውሳኔ ይፋ ያደረጉበትን ምክንያት ሲያስረዱም እስላማዊ መንግስት ነኝ የሚለው አይሲስ ሶሪያ ውስጥ መሸነፉን ይገልጻሉ። የፕሬዚዳንት ትራምፕ አስተዳደር ቀደም ብሎ ከነበረው እቅድ በብዙ ሺዎች የሚበልጡ ፍልሰተኞችና ህጻናትን ከወላጆቻቸው ሳይነጥል እንዳልቀረ የዩናይትድ ስቴትስ መንግስት መርማሪዎች ይናገራሉ። የጤናና የሰብአዊ አገልግሎቶች ሚኒስትር ዋና መርማሪ እንዳስታወቀው የመንግስቱ የመዝገብ አያያዝ የተስተካከለ ባለመሆኑ ከወላጆች የተነጠሉ ህጻናት ቁጥር በትክክል አይታወቅም። ባለፈው ዓመት ፍርድ ቤት በተሰጠ ትዕዛዝ መሰረት ሁለት 733 ህጻናት ያለ ህጋዊ ፈቃድ ወደ ዩናይትድ ስቴትስ ከገቡ በኋላ ወላጆችና አሳዳጊዎች መነጠላቸውን ባለስልጣናቱ ተናግረዋል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሬ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ ስንሻገር ወደ መጀመሪያው ዘገባችን እናልፋለን። በኢትዮጵያ እየተካሄደ ያለው ለውጥ ጥልቅ ሰፊና ትልቅ ተስፋ ይዞ መምጣቱን ያህል ስጋቶችንም ያዘለ መሆኑን የኢህአዴግ ስራ አስፈጻሚ ኮሚቴ አስታውቋል። ህዝባዊ መሰረት የሌላቸው ጸረ ለውጥ አስተሳሰቦችን በተቀናጀ መንገድ እየተመሩ ተግዳሮቶች ሆነውበታል ብሏል። በኢህአዴግ አባል ድርጅቶች መካከል የአካሄድ ዝንፈቶችና እርስ በርስ የመጠራጠር ችግር በቀጣይ እንዲስተካከሉ ከመግባባት ላይ መደረሱን ነው ስራ አስፈጻሚ ኮሚቴ ያመላከተው። ከነዚህ ሁኔታዎች ግን በዝርዝር አልተብራሩም። የኢህአዴግ ጽሕፈት ቤት ለአሜሪካ ድምጽ የላከውን መግለጫ የተመለከተው እስክንድር ፍሬው ተከታዩን ዘገባ ልኳል። ስብሰባው መደበኛ ቢሆንም በአገሪቱ ያሉ አንዳንድ ሁኔታዎች መደበኛ የሚባሉ አይደሉም። ከጥር 7 እስከ ዛሬ ጥር 10 ቀን ያካሄደውን ስብሰባ ያጠናቀቀው የኢህአዴግ ስራ አስፈጻሚ ኮሚቴ መግለጫም ይህንን የጠቆመ ነው። ተስፋዎችና ፈተናዎች ጎን ለጎን እየሄዱ መሆኑን ያስረዳው ባለፉት አራት ቀናት ሲመክር የቆየውም በዚህ ባለ ሁለት ገጽታ የአገሪቱ ሁኔታ ላይ መሆኑን አስታውቋል። ስራ አስፈጻሚው እንዳለው ለውጡ ባስገኛቸው ውጤቶች፣ ባጋጠሙት ተግዳሮቶችና ወደፊት ሊያጋጥሙ በሚችሉ ሁኔታዎች ላይ በጥልቀት መክሯል። የድርጊት አቅጣጫም አስቀምጧል። በዚህም መሰረት በአገሪቱ በታየው ለውጥና አስራ አንደኛው የኢህአዴግ ጉባኤ ባስቀመጣቸው አቅጣጫዎች መሰረት የፖለቲካ ምህዳሩን ማስፋት የቻሉ እርምጃዎች መወሰዳቸውን ስራ አስፈጻሚው አስታውሷል። ከእናት ተገባበር ችግሩ ቢሆን ህዝቡ የመሰለውን በነጻነት የሚገልጽበት የእፎይታ ስሜት መፈጠሩን፣ ታራሚዎችና ፍርደኞች በይቅርታና ምህረት መለቀቃቸውን፣ በትጥቅ ትግል ሲንቀሳቀሱ የነበሩ ተፎካካሪ ኃይሎችም ወደ አገር ቤት መመለሳቸውን፣ የሰብአዊ መብት ጥሰቶችን ለማረም የተወሰዱ እርምጃዎችም መኖራቸውን፣ እንደዚሁም ሌሎችን በአዎንታዊነት ጠቅሷል መግለጫው። በሌላም በኩል ለውጡ እንደዚህ ጥልቅ ሰፊና ትልቅ ተስፋ ይዞ የመምጣቱን ያህል ከተስፋው በተቃራኒ ስጋቶችንም ያዘለ መሆኑን የኢህአዴግ ስራ አስፈጻሚ ኮሚቴ ገምግሟል። ለውጡ አሁንም ህዝባዊ መሰረት ይዞ በኢህአዴግ እየተመራ ቢሆንም ህዝባዊ መሰረት የሌላቸው ጸረ ለውጥ አስተሳሰቦችም በተቀናጀ መንገድ እየተመሩ ተግዳሮት ሆነውበታል በማለት ገልጿል። ከለውጡ በተቃራኒ ያሉ ኃይሎች ህዝብ ለማደናገርና ድጋፍ ለማግኘት በተለያየ መንገድ እንደሚንቀሳቀሱም አመልክቷል። ለውጡን ተከትሎ በህዝቡ ውስጥ ያሉ ብዥታዎችንና በለውጡ ወቅት ሊያጋጥሙ የሚችሉ የአመራር ግድፈቶችን እንዲሁም ማንነትንና ሌሎች አጀንዳዎችን ለዓላማቸው ማስፈጸሚያ ምክንያት እንደሚያደርጉም ነው ያብራራው። እነዚህን አጀንዳዎች ምክንያት በማድረግና ጽንፈኛ አካሄድ በመከተል የራሳቸውን ፍላጎት ለማስፈጸም ሲሉ በዜጎች ህይወት አካልና ንብረት ላይ ጉዳት እንዲደርስና ዜጎች ከመኖሪያቸው እንዲፈናቀሉ እየሰሩ እንዳሉም ታይቷል ሲል ይቀጥላል። የኢህአዴግ ስራ አስፈጻሚ ኮሚቴ ከአራቱ አባል ድርጅቶች የተውጣጡ 36 አባላት ያሉበት ነው። ገዢው ፓርቲ ኢህአዴግ የኦሮሞ ዲሞክራሲያዊ ፓርቲ ኦዴፓ፣ የአማራ ዲሞክራሲያዊ ፓርቲ አዴፓ፣ የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደሂድንና ህዝባዊ ወያኔ ሐርነት ትግራይ ህወሀትን ያቀፈ ግንባር ነው። በኢትዮጵያ እየተካሄደ ያለውን ለውጥ ተከትሎ ግን በእነዚህ አባል ድርጅቶች መካከል ያለውን አንድነትና የዓላማ ትስስር ጥያቄ ውስጥ ያስገቡ ክስተቶች ሲታዩ ቆይተዋል። የስራ አስፈጻሚ ኮሚቴው ስብሰባ የተካሄደውም እነዚህ ሁኔታዎች እያነጋገሩ ባሉበት ወቅት ጭምር ነው። የህግ የበላይነትን ለማስከበር በፌዴራል መንግስቱ እየተወሰዱ ያሉ እርምጃዎች ለምሳሌ በህወሀት መተቸታቸው የአደባባይ ሚስጥር ነው። ሁለቱ አካላት በሰብአዊ መብት ጥሰትና በሙስና የሚፈለጉ ተጠርጣሪዎችን በቁጥጥር ስር በመዋል ጉዳይ ላይ አንድ አቋም መያዛቸውም አይታይም። የብሔራዊ መረጃና ደህንነት አገልግሎት የቀድሞ ዋና ዳይሬክተር ጌታቸው አሰፋን ለመያዝ በሁለቱ ወገኖች መካከል እየተካሄደ ያለው ንግግር ምን ላይ እንደደረሰም ግልጽ አይደለም። በህወሓትና በአዴፓ መካከል ያለው ልዩነትም እንደዚሁ በአደባባይ ሲንጸባረቅ የቆየ ነው። የሁለቱ ፓርቲዎች አመራሮች አቶ ገዱ አንዳርጋቸውና ዶክተር ደብረጽዮን ገብረ ሚካኤል ሰሞኑን ያስተላለፉት የሰላም መልእክትም ልዩነቱ ወደ ግጭት እንዳያመራ ለማድረግ የታሰበ ነው። ወደ ዝርዝር ሁኔታዎች ያልገባው የኢህአዴግ ስራ አስፈጻሚ ኮሚቴ መግለጫ በአባል ድርጅቶች መካከል ባለው ግንኙነት ላይ ውይይት መደረጉን አስረድቷል። በለውጡ ምንነት፣ በለውጡ ውስጥ ባለው ሚናና በወደፊት አቅጣጫዎች ላይ የተሟላ የአስተሳሰብና የተግባር አንድነት ፈጥሮ በኩል ሚዛን እየተጓዘ አለመሆኑን ያመለከተው በግንባሩ አባል ድርጅቶች መካከል ያሉ የአካሄድ ዝንፈቶችና የእርስ በእርስ መጠራጠር በግልጽ መነሳታቸውን፣ ትግልም እንደተደረገባቸው ጠቁሟል። መግለጫው እነዚህ ችግሮች በቀጣይ እንዲስተካከሉም ከመግባባት ላይ ተደርሷል ነው። ይህ ምን ማለት ነው? የማስተካከያ እርምጃዎች ውስጥ ምንድናቸው? የሚለው ግን አልተብራራም። የኢህአዴግ ስራ አስፈጻሚ ኮሚቴ በዚሁ መግለጫው ውይይት የተደረገባቸውን ሌሎች ነጥቦችና የተደረሰባቸውን ድምዳሜዎችም አስቀምጧል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የሶማሌ ክልል ሲቲ ዞን አራት ነዋሪዎች መገደላቸውን እና ሁለት ሰዎች ታፍነው መወሰዳቸውን ገለጸ። የዞኑ የወንጀል መከላከል ኃላፊ ኮማንደር መሐመድ አብዱላሂ ጣይብ ለቪኦኤ እንደገለጹት የአፋር ልዩ ኃይሎች ከሁለቱ ክልሎች ድንበር ርቆ ወደሚገኘው ገብለሉ ወረዳ ገብተው ይህንን ጥቃት እንደፈጸሙ ተናግረዋል። በሶስት አወዛጋቢ ቀበሌዎች የተነሳ ግጭት ውስጥ የገቡት የአፋር ሱዳንና የኢሳ ሶማሌ ላለፉት ሳምንታት ሰላም ርቋቸው ቆይተዋል። አዲስ ቸኮል ተጨማሪ ዘገባ አለው። በሶማሌ ክልል የሲቲ ዞን ወንጀል መከላከል ኃላፊ ኮማንደር መሐመድ አብዱላሂ ዛሬ እንደገለጹልን ገብለሉ በተባለው ወረዳ ውስጥ የአፋር ልዩ ኃይል ሰርጎ በመግባት በፈጸመው ጥቃት አራት ሰዎች ተገድለዋል። ከተገደሉት ባሻገር ሁለት ሰዎችም ታፍኑ ተወስደዋል ብለዋል። ስቲ ስቲ ዞን ገብለሉ ወረዳ ውስጥ ነች። ዕልሚ ድርጅት ሰዎች እና እሱ ገሌ ገላብ ደግሞ ተወስደዋል። ይሄ ጉዳይ በትላንትና የተከሰተ ነው። እዛ የእኛ ወረዳ ገብለሉ ወረዳ ገብቶ የእንትን ልዩ ፖሊስ ምንድን ነው የአፋር ልዩ ፖሊስ እዛ ነው የተገደሉት። እነዚህ ሰዎችም ከዛ ነው የተወሰደው። የእኛ ክልል ውስጥ ነሱ ቀድሞ ወደዛ የተወሰደ አስፋልት አካባቢ ያለው አይደለም ማለት የአዋሽና የጅቡቲ መስመርም አይደለም። ወደ ውስጥ ወደ ወደ ወደ ውስጥ ወደ ጅቡቲ እና የእኛ መሀል ያሉት በሲቲሱ አካባቢ ነው ይሄን ነገር ድርጊት የተፈጸሙት እና ችግሩ እነሱ እዛ አካባቢ አልተሰዳ መሰለኝ የኛ ክልል ተሰደዋል። ባለፈው ጊዜ አብዴላ እየደረገ የነበረው ድርጊቶች እንዳለ ነው። ይሄም እየተደረገ ያለው የሞቱ ሰዎች ሳሉ አሉ። ሰዎቹ ና ስምስራቸው አልተላለፉም። ቁጥራቸውስ አራት ነው የተባለ ነው ያሉት። ስለ ጉዳዩ አፋር ክልል ምላሽ እንዲሰጠን የክልሉ ኮሚኒኬሽን ጉዳዮች ቢሮ ኃላፊ ለማግኘት ያደረግነው ጥረት አልተሳካልንም። የክልሉ ፖሊስ ኮሚሽን ህዝብ ግንኙነት ግን ስለ ጉዳዩ መረጃ እንደሌለው ገልጾልናል። በተያያዘ ዜና በጅጅጋ ከተማ የሚገኙ የኤሳ ጎሳ ተወላጆች በአካሄዱት ስብሰባ የአፋር ክልል ልዩ ኃይል እየፈጸመ ያለውን ጥቃት ተቃውመዋል። የፌዴሬሽን ምክር ቤትም ሶስቱ አወዛጋቢ ቀበሌዎች የራሳቸውን እድር በራሳቸውን እንዲወስኑ ሁኔታዎች እንዲያመቻችላቸው ጠይቀዋል። በፌዴራል ጤና ጥበቃ ሚኒስቴር የሶማሌ ክልል የጤና ዘርፍ አማካሪ የሆኑት ዶክተር ሙሴ አብዶሽ ሀሰን በ2007 ዓ.ም ሶስቱ ሶማሌ የሚበዛባቸው ቀበሌዎች ወደ አፋር ክልል እንዲካለሉ ሲወሰን ራሳቸውን በራሳቸው እንዲያስተዳድሩ በሂደትም ልዩ ዞን እንዲሆኑ ታስቦ የነበረ ቢሆንም ቀበሌዎቹ ግሌ ለሙ ባለመቻላቸው የጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት ተከትሎ ራስን በራስ የማስተዳደር ጥያቄ አንስተዋል ብለዋል። ሆኖም የአፋር ክልል መንግስት ለጥያቄዎቹ ምላሽ ከመስጠት ይልቅ ልዩ ኃይሉ ወደ ቀበሌዎች አስገብቶ ግድያ በመጀመሩ የብዙዎች ደም ሊፈስ ይችላል ብለዋል። የአፋር ክልል መንግስት ጥቃት እየፈጸሙ ያሉት የታጠቁ ሰርጎ ገቦች ናቸው እየሞተ ያለውን በዋናነት የአፋር ቀርቡት አደር ነው ብሎ መግለጫ መስጠቱ በተመለከተም ከሁለቱም ወገኖች ሟቾች መኖራቸውን አምነው ሆኖም የግጭቱ መነሻ የአፋር ክልል ልዩ ኃይል ወደ ሶስቱ ቀበሌዎች ገብቶ ግድያ በመጀመሩ ነው ብለዋል። በአፋር ክልል ሶስት ሶማሌ የሚበዛባቸው ቀበሌዎች ከታሳስ 2007 ዓ.ም ጀምሮ በአፋር ክልል ስር መካለላቸውን በመቃወም ከቅርብ ጊዜ ወዲህ የተነሳው ተቃውሞ ለበርካቶች ሞት መንስኤ የሆነ ነው። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮል ነኝ ድሬዳዋ አዲስን ለዘገባው እናመሰግናለን። ሁኔታውን እየተከታተልን ተጨማሪ መረጃዎችን እናደርሳችኋለን። አሁን ወደ ተከታዩ ዘገባችን ነው የምናልፈው ከታህሳስ 29 ጀምሮ ለሁለት ሳምንታት የታወጀው የሰላም ሳምንት ጥሪ እንደሚቀጥል አባ ገዳ ጅሎ መንኦ ተናገሩ። አባገዳጅሎ አዋጁ ከታወጀ ወዲህ የአካባቢው ሰላም በመሻሻሉ በትጥቅ ትግል ላይ የነበሩ ታጣቂዎችን በሰላማዊ ሁኔታ ወደ መነጋገር ሂደት እየመጡ መሆናቸውን ተናግረዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ ዘገባውን አድርሶናል። በአባገዳጅሎ መንደው ነው የተላለፈው። የሰላም ጥሪ ሁለተኛ ሳምንቱ ነው። ሰኞ ኅዳር 29 የጀመረው የሰላም ጥሪ ለሁለት ሳምንታት ታውጁ የነበረ ቢሆንም አባገዳጅሎ ዛሬ እንደተናገሩት አዋጁ አሁንም እንደሚቀጥል ነው። የአካባቢው ሰላም እስኪረጋገጥ የሰላም ሳምንቱ ይቀጥላል። የታወጀው የሰላም ጥሪ ውጤት ማሳየቱንም አባገዳጅሎ መንደው ገልጸዋል። አሁን የሰላም ጥሪው ውጤት እያስገኘ ነው። ልጆችም ወደ ቤት እየተመለሱ ናቸው ሕዝቡም የተላለፈውን የሰላም ጥሪ ተቀብሏል። በአካባቢውም ሰላም እየሰፈነ ነው። መታገል የሚፈልግ በነፍጥ ሳይሆን መሳሪያውን አስቀምጦ በሐሳብ ተሟግቶ ይሁን ብለን አውጀናል። ያንን ተቀብለው ልጆቻችን እየተመለሱ ናቸው። የአካባቢው ኅብረተሰብም የሰላም ጥሪውን አስመልክቶ እየተወያየ ነው። ጥሪያችንን ሰምተው የመጡትን መርቀን ወደሚመለከተው አካል አሳልፈናል። የተቀሩትም ለመመለስ ፍላጎት እንዳላቸው ነው የተናገሩት። አባገዳጅሎ፣ የታወጀው አዋጅ ለጉጂ አካባቢ ብቻ ሳይሆን ለመላው ሀገር የታወጀ መሆኑን ገልጸው በኦሮሚያ በተለያዩ አካባቢዎች የደፈረሰው ሰላም ወደ መረጋጋት እንዲመለስ የአባገዳዎች ሕብረት ጥረት ላይ መሆኑን ገልጸዋል። የአባገዳዎችን ጥሪ ተቀብሎ ከመጡት ኤልያስ ጋምቤላ ይገኝበታል። ኤልያስ ከሰላሳ የትግል አጋሮቹ ጋር በሰላም ጥሪው ወደ አባገዳዎች የመጣ ሲሆን የጉጂ አካባቢ የኦነግ ሰራዊት አዛዥ መሆኑ ነው የተነገረው። ዋኑች መኒከና ሀላ ቀርሶ ቀብሰዳዳ አባ ገዳዎች ባደረጉልን ጥሪ እንዲሁም በአሁኑ ጊዜ የኦሮሞ ሕዝብ ትግል ያለበትን ሁኔታ አገናዝበን የትግል አጋሮቻችን ከሆኑት ብዙ ልጆች ጋር ይህን ወስነናል። ሌሎች በትጥቅ ትግሉ ሊቀጥሉ የፈለጉና የቀሩም አሉ። እኛ ወደ ሰላሳ የምንሆን ግን በውሳኔያችን ጸንተን ወደዚህ ተሻግረናል። ኤልያስ የትጥቅ ትግሉን ለመቀጠል ስለወሰኑት ጓዶቹ ተጠይቀዋል። ትናንት ወደ ዘጠኝ ልጆች መጥተዋል። ሌሎች ከእኔ ጋር የመጡ ልጆች አሉ። ሌሎችም በዱር የቀሩትንም በጣም ነው የምንወዳቸው። እኛ ለኦሮሞ ሕዝብ ብለን ነው ወደ ትጥቅ ትግል የወጣ ነው። አሁን ደግሞ የኦሮሞ ሕዝብ ወደ ሰላማዊ ትግል ጠርቶናል። እኔ በግሌ ተማምኜ የመጣሁት ይህን መንግሥት አይደለም። ይህ መንግሥት የማይገባ እርምጃ ሊወስድብኝ ይችላል። ነገር ግን ሕዝቤ ስለ እኔ በፍጹም እጁን አይሰጥም። እኔ በሕዝቡ ተማምኜ ነው የመጣሁት። የኦሮሞ ነፃነት ግንባር የጉጂ አካባቢ የኦነግ ሠራዊት አዛዥ መሆኑ ስለተነገረውና ሰላማዊ ትግል ለማድረግ ተስማምቷል ስለተባለው ኤልያስ ገንቤላ ተጠይቋል። አቶ ሚካኤል ቦረን የኦነግ ማዕከላዊ ኮሚቴ አባል ናቸው። ኤልያስ ገንቤላ ለምጅ ተሯጃጃን ወራለ ብልስማ ኦሮሞ ዞኒ ሰና የኦሮሞ ነጻነት ግንባር ኤልያስ ጋምቤላ የሚባል አዛዥ በዚያ አካባቢ የለውም። መረጃውን ደግሞ ማኅበራዊ ሚዲያ ላይ ነው ያገኘነው። ከዚህ የተገነዘብነው ነገር ቢኖር መንግሥት በኦነግ ላይ የከፈተውን ፕሮፓጋንዳ ነው። እንዲህ አይነቱ ነገር ደግሞ ሰላም ያወርዳል የሚል ግምት የለኝም። አቶ ሚካኤልን ወደ ሰላማዊ የፖለቲካ ትግል ተቀላቅለዋል የተባለው ኤልያስ በኦሮሞ ነጻነት ግንባር ውስጥ የሥራ ድርሻው ምንድን ነው የሚል ጥያቄ ጠይቄያቸው ምንም እንደማያውቁ ነው የመለሱልኝ። የኦነግ ሰራዊት አባል የሆነ ወይ ብዬም ስጠይቃቸው እኔ የኦነግ ሰራዊት አባላትን ስም በሙሉ ስለማላቅ እሱንም ላረጋግጥ ላይ አልችልም የሚል ምላሽ ነው የሰጡኝ። በጉጂ ዞን አካባቢ የሚንቀሳቀሱ የኦነግ ሰራዊት አባላት በአካባቢው የሚገኙ አባገዳዎች ሰላም ስለማውረድ መጥቶ እንዳናገሯቸው ለአሜሪካ ድምፅ አረጋግጠዋል። በጉጂ አካባቢ በኦነግ ሰራዊት አባላትና በአባገዳዎች መካከል ስለተደረገው ውይይት የኦነግ ማዕከላዊ ኮሚቴ አባል አቶ ሚካኤልን ጠይቄያቸው ነበር። እሳቸውም ስለ ውይይቱ ድርጅታቸው የሚያውቀው ጉዳይ አለመኖሩን ነው የገለጹት። በአባ ገዳጅ ሎመ ነው የተላለፈው የሰላም ጥሪ ነዋሪዎችን አስደስተዋል። በዚህ በሁለት ሳምንት በአካባቢያቸው አንጻራዊ ሰላም መታየቱን ነዋሪዎች ይናገራሉ። ወራና ናኖ ብራ ናሄ ቱሬ በረሬ ቱሬ ቱሬ የመከላከያ ኃይል ወደ አካባቢያችን ሲመጣ ነዋሪው ተደናግጦ ነበር ጦርነት ይነሳል ብሎ። የሰላም ጥሪው ስለታወጀ አካባቢው ተረጋግቷል። ሁኔታው እንደተፈራው አይደለም። ይሄ ደግሞ የአባ ገዳዎች የሰላም ጥሪ ውጤት ነው ብዬ ነው የማምነው። ይህ ነገር እንዲሁ ከቀጠለ መፍትሄ ያስገኛል የሚል ግምት አለኝ። ሌላ አንድ የምዕራብ ጉጂ ዞን ነዋሪ ስለ ሰላም ጥሪው ቀጣዩን ብለዋል። አዋጁ ቢቀጥል ነው ፍላጎታችን፣ ሰው ሁሉ ያለ ስጋት ተኝቶ እንዲያድር በሰላም ወጥቶ እንዲገባ፣ የአባ ገዳ የሰላም ጥሪው ቢቀጥል ጥሩ ነው። እኛ ሰላም ፈላጊ ስለሆንን እኔም በግሌ በሰላም ብንኖር በሰላም ወጥተን ከገበያ ሽምተን ብንገባ መውጫና መግቢያ የተከለከልን ሰዎች በሰላም ወጥተን ብንገባ ነው ፍላጎታችን። አቶ ሮባት ሮጬ የምስራቅ ጉጂ ዞና አስተዳዳሪ በአባ ገዳጅ ሎመኖ የተላለፈው የሰላም ሳምንት ፋይዳን እንዲህ አብራርተዋል። ሶርቤን ኩኒ ቶኮፋ ውመኒክ ይህ የሰላም ሳምንት ህዝቡ እንዲደማመጥ አድርጓል። ሁለተኛ ደግሞ እየተደረገ ባለው ትግል ውስጥ የኦሮሞ ህዝብ ባለቤትነቱን ያረጋገጠበት ሳምንት ነው። አቶ ሮባ የአባገዳ የሰላም ጥሪ ሊቀጥል እንደሚገባ ገልጸው አሁንም ነፍጥ ይዘው በአካባቢው የሚንቀሳቀሱ ኃይሎች ጥሪውም ሰምተው ይመለሳሉ የሚል ግምት አለኝ ሲሉ አክለው ተናግረዋል። ለአሜሪካ ድምፅ ገልሙ ዳዊት ከናይሮቢ። ገልሞ ዳዊትን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የጉዞ አድዋ ስድስት በጎ አድራጎት ማህበር ዛሬ ወረኢሉ ከተማ ሲገባ ደማቅ አቀባበል ተደርጎለታል። አዳማ ላይ በኦሮሞ አባቶችና በገዳዎች ተመርቆ ጥር አንድ ከአዲስ አበባ የተነሳው የልዑካን ቡድኑ አስራ አምስት አባላትን ይዞ ዛሬ ስምንት ሰዓት አካባቢ ወደ ወረኢሉ ከተማ ደርሷል። የአካባቢው ነዋሪዎች በባህላዊ አልባሳት ተውበው ጥንታዊ የጦር መሳሪያዎችን ይዘውና በፈረስ ታጅበው ከሶስት ኪሎ ሜትር በላይ በመጓዝ የእንኳን ደህና መጣችሁ አቀባበል አድርጎላቸዋል። መስፍን የዘጋቢያችን ከስፍራው ተከታዩን ዘገባ ልኮልናል። ሰላም፣ ፍቅር፣ አንድነት ለኢትዮጵያ በሚል መሪ ሀሳብ ጉዞውን ያሟሸው ለኡክ ካለፉት አምስት ተመሳሳይ መርሃ ግብሮቹ ለየት የሚያደርጉት ቁም ነገሮችን ይዞ ነው የተነሳው። የልኡካን ቡድኑ አስተባባሪ ምኒልክ ፋንታሁን መለሻችንን ጥር ውስጥ በሚገኘው በኢትዮጵያ አይነ ባንክ ብርሃን ሆነው ብርሃን ለሰጡን አባቶቻችን መታሰቢያ የሆነን ዘንድ ከህልፈት በኋላ የአይነ ብሌማችንን ለመለገስ ቃል በመግባት የቃል ኪዳን ፊርማ በማስቀመጥ ነው የጀመርነው። ከዚህ በፊት ባልተለመደ መልኩ በእንጦጦ በኩል ወጥተን የአባቶቻችንን ዱካ ተከትለን በትክክለኛው የአድዋ ዘማቾች በሄዱበት መንገድ ነው ጉዟችን ያደረግነው። በዚህም እንግዲህ በሰኔ ሸዋ የኦሮሚያ ክልል በእነዚህ ሙከቱሪ፣ ጫንጮ አልፈን ወደ ለሚ አብዛኞቹን የሰሜን ሸዋ አካባቢዎች አለም ከተማ እና ሚዳን አልፈን በጃማ በኩል ወሬሉ ገብተናል። እንግዲህ የክተተዋጁ ጠቅላይ ዜንሚ ቅባበት መሰረት ሁሉም የሸዋ ሰው እስከ ጥቅምት እኩሌታ ድረስ ወሬሉ ከተጠብቀኝ እንዳሉን እኛም የአባቶቻችንን ታሪክ በመድገም እዚህ ወሬሉ ላይ እንገኛለን። ለአድዋ ድል መገኘት ትልቅ አስተዋጽኦ ያበረክቱት እቴጌ ጣይቱ በታሪክ ውስጥ የሚገባቸውን ክብርና ስፍራ ባያገኙም ይህ ትውልድ ስራቸውን በመዘከር ሕያው ሊያደርጋቸው ይገባል የምትለው ደግሞ ሌላዋ የጉዞ አስተባባሪ ወጣት አበባ በቀለ ነች። እቴጌ ጣይቱ ብርሃናት ዓለም በኢትዮጵያ እጅግ በጣም ጠንካራ፣ እጅግ በጣም ድንቅና አስገራሚ የሆነች ብልህ ሴት ነበሩ። በዘመናቸው ብዙ ማይቻሉ ነገሮችን ችለው ያሳዩ ብልህ መሪ ናቸው። የመቀሌው ምሽግ ላይ ብልሃታቸውን የሚያሳይ ዘዴ ፈጥረው የጠላት ጣሊያን ጦር ከመቀሌ እንዳየሱት ለቆ እንዲወጣ ያስቻሉ ጀግና ሴት ነበሩ። በተጨማሪም ደግሞ የአድዋው ጦርነት ላይ ጦራቸውን ይዘው ዘምተው ነው እንግዲህ ከባለቤታቸው ከአፄ ምኒልክ ጎን በመሆን ፍልሚያ ያደረጉት ማለት ነው። ይሄ ትውልድ ከሳቸው ምን ይማር? ቆራጥነት፣ እጅ አለመስጠት፣ ብልሃተኛ መሆኑ የሕዝቡን አቀባበል የሚመጥን የማመስገኛ ቃል የለኝም የሚለው ምኒልክ ያገኘነው ድጋፍና ፍቅር ለተሻለ ስራ ስንቅ ሆኖናል ብሏል። ሙከ ጡሪ የምትባለው የኦሮሚያ ክልል ከተማ ላይ እዛ የሙከ ጡሪ አካባቢው ነዋሪዎች እና የአካባቢው ወጣቶች ቄሮች በጣም አስገራሚ አቀባበል ከማድረግ አልፎ የዳግማዊ ምኒልክን ታሪክ የያዘ የደራሲ ጳውሎስ ኞኞ መጽሐፍ አጤ ምኒልክ የሚለውን መጽሐፍ በስጦታ መልካበር አስተውልናል። ይህም በጣም አስደሳች ነበረ። ለኛ በጣም ትልቅ ስንቆኖን በጉዞአችን እያነበብን ድንሄድ ቃል አስገብተው ነው የሸኙን። ከዚያም ወደ አማራ ክልል ስንገባ ከለሚ ጀምሮ የዓለም ከተማ የሚዳ አካባቢ በጣም ልዩ ነበረ። ዛሬ ወሬዱ ላይ የተደረገው አቀባበል ደግሞ እጅግ የተለየ ነው። በካህናት ታጅበን ወጣቶች በልዩ ትውፊታዊ አለባበስ በፉከራ በሽለላ ጥይት ሁሉ እየተተኮሰ ነው የገባ ነው። የከተማዋ ከንቲባ ቶሸቱ ታረቀኝ ጉዞ በህዝቡ ዘንድ የፈጠረውን መነቃቃትም እንዲህ ገልጡታል። የፓን አፍሪካ ዩኒቨርሲቲ በአድዋ ተከፍቷል በተመሳሳይኛም ጋር ደግሞ ቅርንጫፍ ቢያዝ ቢከፈት የሆነ ፋኩልቲ ነገር ታሪኩን ሙሉ ያደርገዋል። ወሬሉም ደግሞ አድዋ ድል ያበረከተውን አስተዋጽኦ የሚዘክር ሊሆን ስለሚችል ይህን መደረግ አለበት የሚል የህዝቡም የሁላችንም ጥያቄ አለ። ሁለተኛ ዳግማዊ ምኒልክ እና ልጃቸው ንግሥት ዘውዲቱ የትውልድ ሀረጋቸው ከወሬሉ ነው የሚመዘዘው። ስለዚህ እነዚህ ማሰብሰብ መቻል ስላለብን ሆስፒታሉ እና የሁለት መሰናዶ ትምህርት ቤቱ በዳግማዊ ሚኒሊክና በንግስ ዘውዲት እንዲሰየምልን ታሪኩን ትውልድ ሲያስታውሰው ሊኖር የሚችለው እንደነዚህ አይነት ስራዎችን መስራት ስንችል ስለሆነ በዛ መሰረት መከራውን አለበት የሚል የህዝብ ጥያቄ እየተነሳ ነው ያለው። በወጣው መርሃ ግብር መሰረት ነገ ወረይሉ ከተማ ላይ አድዋን የሚያነግስ ሚኒሊክን የሚያወድስ ጀግኖችን የሚዘክር ተተኪውን ትውልድ በሀገራዊ ፍቅር የሚያጠናክር ሀውልት ለማቆም የመሰረት ድንጋይ ይጣላል። የዘንድሮ ያድዋ ተጓዦች ወረይሉን እና ሌሎች ታሪካዊ ቦታዎችን መዳረሻ አድርገው መንቀሳቀሳቸው የአካባቢውን የቱሪዝም እንቅስቃሴ ከማነቃቃት ባለፈ ህዝቡ በታሪኩ እንዲኮራ ለሌላ ታሪካዊ ኃላፊነት ራሱን እንዲያዘጋጅ አስችለዋል ይላሉ የደቡብ ወሎ ዞን ባህል ቱሪዝም መምሪያ ኃላፊ አቶ ሱለይማን ሸቱ። በነገራችን ላይ አድዋ ሲታሰብ ያው የድሉ አድዋ ላይ አድዋ ተራሮች ላይ ይሁን እንጂ ድል አድራጊው ጥንስሱ ህዝብ ወሎ ላይ ወረዩ ላይ ነው ለመጀመሪያ ጊዜ የታወጀበት ማለት ነው። ስለዚህ በዛ አካባቢ በጣም ብዙ የምንሰራቸው በርካታ የቱሪዝም ሀብቶች አሉ። አብሮ የዘመተው ደብረ ሰላም ቅዱስ ጊዮርጊስ ቤተክርስቲያን ታቦቱ ራሱ ዛ አካባቢ ነው የሚገኘው። ሌሎችም ታሪካዊ የሆኑ ቅርሶች አሉ ዛ አካባቢ ላይ የንጉሱ ለምሳሌ ቤተ መንግስቶች አሉ። ሌሎችም እነመካነ ስላሴ አካባቢው ላይ አሉ። ስለዚህ እሱን አካባቢዎች አስተሳስረ ማልማት እንችላለን። ስለዚህ በዚህ ዓመት እኛ ጊዮርጊስ ላይ ያሉት ቅርሶች በተለይም በጣም የተጎዱ መሆናቸውን አይተናል። ስለዚህ እኛ ከክልሉ ባልና ቱሪዝም ጋር ተቀናይተን በዚህ ዓመት ክልሉ መንግስት ወደ 200 ሺ ብር አካባቢ የሚጠጋ መድቦልን በዚህ ዓመት ስራውን እንጀምራለን ብለን እናስበናል። ጉዞው የካቲት 23 ቀን የጣሊያን ጦር ከአራት ሰዓት ባልበለጠ ውጊያ የመጨረሻ ሽንፈቱን በተጎነጨበት ሰሎዳ ተራራ ላይ እንደሚጠናቀቅ ታውቋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ። ከደሴ መስፍን አራጌን ለዘገባው እናመሰግናለን። ዛሬ ከተራ ነው። ንጉሴ አክሊሉ እንደዚያ ያሰናድቶታል። እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። ዛሬ ከተራ በዓል ነው፣ ነገ ቅዳሜ ጥምቀት፣ ተነጎዳያ ደግሞ ቃና ዘገሊላ። በዓለም ላይ የጥምቀት በዓል መከበር የጀመረው ጌታ ካረገ ከ127 ዓመት በኋላ በ160 ዓመተ ምህረት ላይ ነው እና በዓሉ የተከበረውም በሮም እንደሆነ ይነገራል። የዚህን በዓል አከባበር በተመለከተ ዛሬ ጥቂት ልንል እንፈልጋለን። ከዚህ በፊት ብዙም የተነገረ ስላልሆነ ነው። ልክ አሁን እየተከበረ ባለው ዓይነት ሳይሆን ድሮ ይከበር የነበረው ለየት ባለ መንገድ ነበር። ለመሆኑ የጥምቀት በዓል አከባበሩ አጀማመሩ እንዴት ነው ከመምህሩ ደቀ መዝሙሩ እንዳይሆን ከማኅበረ ቅዱሳን አባ አስራት ደስታ ገብሩ ትንሽ ቢናገሩ አለ ጥምቀት በሜዳ ውሃ ተከትሮ ወይም በወንዝ ዳር ድንኳን ተተክሎ ዳስ ተጥሎ ማክበር የተጀመረው ከአምስት መቶ ሰላሳ እስከ አምስት መቶ አርባ አራት ዓመተ ምረት ድረስ ነግሰው በነበሩት በአፄ ገብረ መስቀል ዘመነ መንግስት እንደሆነ ይነገራል በዚህ መሰረት ታቦታቱ ጥር 11 ቀን ጧት ወደ ባህረ ጥምቀት ወርደው ማታ ወደ መንበረ ክብራቸው እንዲመለሱ ይደረግ ነበር። አሁን ግን በአስር ነው የሚሄዱት። እሺ። አዎ። በአስር መከበር የጀመረው በአጼ ዘራ ያዕቆብ ማለትም ከ1426 እስከ 1460 ዓ ም የነበሩት አጼ ዘራ ያዕቆብ ታቦታቱ ጥር አስር ቀን ወደ ባሕረ ጥምቀቱ ወርደው በዚያው እንዲያድሩና በማግስቱ ጥር አስራ አንድ ቀን ስርአተ ቤተ ክርስቲያን በሚያዘው ደንብ ጸሎተ ጥምቀቱ ተፈጽሞ ሀገሩን በኪደተ እግር ይባርኩ ዘንድ ታቦታቱ ማለት ነው። በዋዜማው በሄዱበት መንገድ ጥር አስር ቀን በሄዱበት መንገድ ሳይሆን በሌላ መንገድ እንዲመለሱ በዋጅ ወሰኑ አጼ ዘርዓ ያዕቆብ። ዛሬም እንደዚህ ነው? አዎ፣ ዛሬ በታይ ይመለሱ። አዎ፣ አዎ። ያንን መሰረት በማድረግ ነው ዛሬ የምናከብረው። በኋላ በአንድ ሺ አራት መቶ ሰማኒያ እስከ አንድ ሺ አምስት መቶ ዓመተ ምሕረት ነግሰው የነበሩት አጼ ናዖድ በዓለ ጥምቀት ዋዜማና በዕለተ በዓሉ ማለት አስርና በአስራ አንድ ሕዝቡ በነቂስ ወጥቶ ታቦታቱን በሆታና በልልታ ካህናቱ ደግሞ በያሬዳዊ ሀሌታ እንዲያጅቡና እንዲያከብሩ አዋጅ አስነገሩ። በዚህ ሁኔታ እስከ ዛሬ ድረስ በዚህ ስርዓትና ሁኔታ በመላ ሀገሪቱ እየተከበረ ይገኛል። አባቴ አስራ ደስታ ገብሩ እንዳሉት ወደኋላ የነበረውን የጥምቀትን ባህል አከባበር ሁኔታ ማስታወስ ደስ ይላል። ለምሳሌ አዲስ አበባን እንደ ምሳሌ እንውሰድ። ታላቁ ቤተ መንግስት አራት ኪሎ አካባቢ እንሆንና ከዛ ትንሽ ወረድ ስንል ካሳንቺስ ዑራኤል አለ። ከዛ ተነስቶ ስጢፋኖስ ደግሞ በላይ በአፍሪካ አንድነት ድርጅት ጽህፈት ቤት በኩል በዛ ይመጣል ወደ በዓታ ሄዶ ከበዓታ ግቢ ገብርኤል፣ ቅድስት ሥላሴ ካቴድራል ከዛ ይያያዙና ሁሉም ያኛውም ከታች እስጢፋኖስም ከታች መጥቶ ላይ የነፃነት አደባባይ ሐውልቱን ካለፉ በኋላ አምስት ኪሎ ቅድስት ማርያምን ይዘው የካቲት አስራ ሁለት ሰማዕታት ሐውልት አደባባይ ጋር ይቆማሉ። ኦረ ኢየሱስ ኦረ ኢየሱስ እምገሊላ በዮሐንስ እምገሊላ በዮሐንስ እያሉ እየዘመሩ ሁሉም ተያይዘው ጃን ሜዳ ይገቡና በዓሉ እጅግ በደመቀ ስነ ስርዓት ሲከበር ቆይቷል። አሁንም ይከበራል። አሁን ግን አብዛኛዎቹ ታቦታት በየአጥቢያቸው ስለሚውሉ የህዝቡ ቁጥር ካለፈው ጊዜ ጋር ሲነጻጸር ትንሽ የቀነሰ ይመስላል። በየሰፈሩ እንጂ በዓሉ በዚህ አይነት ሁኔታ ነበር የሚከበረውና እጅግ ደስ ይላል። የጥምቀት በዓል መልካም በዓል እያልኩ በዚሁ ባጭሩ ልሰላት ደናደሩ በዚሁ አበቃ። እኛም በነገው ምሽት እንገናኝ። फोन रेडियो, सगे अमेरिका थी